SBS Radio ዶክተር ያሳብ አለማየሁ በካሮላይን ስፕሪንግ ሱፐር ክሊኒክ እና በሰንበሪ ስኩዌር የሕክምና ማዕከላት ጀነራል ፕራክቲሽነር ወይም አጠቃላይ ሐኪም። በዛሬው ዕለት የምንነጋገርበት ርዕሰ ጉዳይ በወቅቱ በዓለም ዙሪያ አነጋጋሪ ስለሆነው ስለ ኮሮና ቫይረስ ነው። ዶክተር ያሳብ ለቃለ ምልልሳችን ፈቃደኛ ሆነው ስለቀረቡ እናመሰግናለን። እኔም ይህን ዕድል ስለሰጠሽኝ በጣም አመሰግናለሁ ማርታ። የኮሮና ቫይረስ በዓለማችን ከተከሰተ ወይም ደግሞ የመወያ ጉዳይ ከሆነ ወደ ሶስት ወር አካባቢ የሆነ ነው። እስካሁንም ድረስ በህክምና ባለሙያዎች ዘንድ እሱን የሚያድን ወይም ደግሞ የሚከላከለው መድኃኒትም ሆነ ክትባት አልተሰራለትም። ለመሆኑ የኮሮና ቫይረስ ምንድን ነው? አመሰግናለሁ በድጋሚ ማርታ። ኮሮና ቫይረስ አዲስ የተከሰተ ቫይረስ ነው። እስካሁን ባለ መረጃ የተነሳው ከቻይና ነው። በተለይ ጉቤ ከሚባል አካባቢ በመጀመሪያ የተነሳበት ነው እና ይህም በሽታ ከዚህ በፊት ካሉት ቫይረሶች ለየት ያለ ቫይረስ ነው። ተመሳሳይ አይነቶች ከዚህ በፊት ቢከሰቱም እነ ሳርስ ወይም መርስ የሚባሉ በተለይ በሁለት ሺ ሁለት በሁለት ሺ አስራ ሁለት የተከሰቱ ተመሳሳይ ቫይረሶች ቢኖሩም ይሄ ግን ለየት ያለ ቫይረስ ነው። በአብዛኛው የሚታመነው በእንስሳት የተለመደ ቫይረስ ነው። ነገር ግን ቫይረሶች አንዳንዴ ራሳቸውን ቀይረው ከእንስሳት ወደ እንስሳት ከእንስሳት ወደ ሰው እና ከዛ ራሳቸውን ከሰው ወደ ሰው የመተላለፍ እድል ሲያጋጥማቸው የመራባት እና በፍጥነት የመዛመት እድል ሲያገኙ እንደዚህ በወረርሽኝ መልክ ይከሰታሉ ማለት ነው። እና ይሄ የኮሮና ቫይረስ በተለይ አሁን የተከሰተው በዚህ መንገድ ነው ተብሎ ይታመናል። ይህ የኮሮና ቫይረስ ከሌሎቹ ቫይረሶች በምንድን ነው የሚለያየው? ቫይረሱስ ወደ ሰዎች በሚገባ ጊዜ የሚያሳየው ምልክቶች ምን ምንድን ናቸው? ልዩ ምልክቶቹ። ከሌሎቹ ቫይረሶች የሚለይበት ዋናው እና ትልቁ ምክንያት ቫይረሱ አዲስ ነው፣ በተለይ በአብዛኛው እንዴት በፍጥነት እንደሚዛመጥ፣ ሕክምናውም በአብዛኛው አዲስ በመሆኑ ከሌሎቹ ለየት ይላል። በፍጥነት የመዛመት ኃይል አለው ከሰው ወደ ሰው፣ ያው እንደምናውቀው እነዚህ በሶስት በአራት ወራት ውስጥ ዓለምን እንዳዳረሰና በአብዛኛው የዓለም ክፍል እንደተከሰተ እናለን። ሌላው ባህሪው በአብዛኛው የሚታየው በእንስሳት ላይ ሲሆን ራሱን ቀይሮ ወደ ሰው በሽታ መቀየሩ እነዚህ ዋና ዋና የቫይረሱ ከሌሎች ቫይረሶች የሚለይበት ነው። ወደ ምልክቶቹ ሲሄድ በጣም ሰፋ ያሉ ምልክቶች አሉት። ሰፋ ያሉ ሲባል እንግዲህ ከቀላል የጉንፋን ምልክት እስከ ከባድ የመተንፈሻ አካላት በሽታዎች ያስከትላል። እንግዲህ ቀላል ጉንፋን ሲባል እንደ ቀላል ጉሮሮ ህመም፣ ሙቀት መሰማት፣ ሳል፣ እንደዚሁ በአብዛኛው እንደምናየው የጉንፋን ህመሞች ይከሰታል። ነገር ግን በተለይ እድሜያቸው በገፋ የህብረተሰብ ክፍሎች እና ሌላም ተጨማሪ በተለይ የመተንፈሻ አካል ችግር ያለባቸው ሰዎች ጋር እስከ ትንፋሽ ማጠር እንደዚሁም የኦክሲጅን መጠን መቀነስ እና እንደዚሁም የአየር ዝውውር የማናጋት ምልክቶች እስከ ሞት ድረስ ሊያደርስ የሚችል በሽታ ነው። ምልክቶቹ ከታዩ በኋላ መወሰድ የሚገባቸው እርምጃዎች ምንድን ናቸው? ምልክቶቹ እንዳልኩት ከቀላል እስከ ከባድ ምልክቶች ከታዩበት ራሱን ከሌላ ህብረተሰብ ክፍል መለየት ያስፈልጋል። በዚህ ሰዓት የጤና ባለሙያ ማማከር But I still coach with the family. ዶክተር ወይም ወደ ጂፒ ወይም ለኮሮና የተዘጋጀ የስልክ መስመሮች፣ የአካባቢያችን የሄልዝ ዲፓርትመንት ወይንም በፌዴራል ገቨርንመንቱ የተቀመጡ ስልኮች አሉ። እና ምክር ካስፈለገ በስልኮቹ መደወል፣ በተለይ የሚያሳየው ምልክት ከጠና ደግሞ አቅራቢያ ያለውን ሆስፒታል ከመሄዳችን በፊት ደውለን የዚህ አይነት ምልክት እንደሚያሳይ ለጥንቃቄ ስለሚያስፈልግ ሆስፒታሎቹን ደውሎ ማማከር ያስፈልጋል። ቀላል ምልክት ያላቸው ግን ባለው አካባቢው የጤና ተቋም ስልክ ደውለው ምክር ሊያገኙ ይችላሉ። አስፈላጊ ከሆነ በተለይ በወጣው መመሪያ መሰረት ቫይረሱን መኖር አለመኖር ለማረጋገጥ የሚያስፈልግ ምርመራ ማካሄድ አለማካሄዱን በወጣው መመሪያ መሰረት ደውለው ምርመራ አስፈላጊ ከሆነ እንዲወሰድላቸው ማድረግ ይቻላል ማለት ነው። ይህ እንግዲህ በትንፋሽ ተላላፊ የሆነ በሽታ እንደመሆኑ መጠን አጠቃላይ የሕብረተሰብን ወይም ደግሞ የማህበረሰብን ጤና እያናጋ ያለ ችግር ነው። ለቫይረሱ መስፋፋት መገታት የሕክምና ተቋማት ብቻ ሳይሆን ሕብረተሰቡም በግሉ የሚያደርጋቸው ጥንቃቄዎች አሉና በዚህ አጋጣሚ እያንዳንዱ የሕብረተሰብ ክፍል ማድረግ የሚገባው ነገር ምንድን ነው? ምን ይጠበቃል ከሕብረተሰቡ? በጣም ጥሩ ጥያቄ ነው ይሄ። ባረስ እስከ አሁን ሰዓት ድረስ ህክምና ወይንም መከላከያ ክትባት የሌለው በሽታ ነው። ስለዚህ አሁን በሽታውን መከላከል የሚቻለው በሚደረጉ የመከላከያ ዘዴዎች ነው። ይሄም እንግዲህ የበሽታውን እንዴት ይዛመታል የሚለውን ነገር ማየት ያስፈልጋል። ይሄ በሽታ የሚዛመተው በሁለት መንገድ ነው። አንድ በቀጥታ ከሰው ወደ ሰው ምልክት ያለበት ሰው ወይንም ምልክትን ባያሳይ፣ በተለይ ምልክት ከማሳየቱ ከሀያ አራት ሰዓት ቀደም ብሎም ቢሆን አንድ ሰው በሽታው ካለበት ወደ ሌላ ሰው የማስተላለፍ ከፍተኛ እድል አለው። በቀጥታ ከሰው ወደ ሰው፣ በቀጥታ ከእቃዎች በተለይ የበር እጀታዎች እና አብዛኛው ሌላ ሰው የሚጠቀምባቸው እቃዎች በተደጋጋሚ በንክኪ ምክንያት ወደ ሌላ ሰው ወደ ጤነኛ ሰው ያስተላልፋሉ። ቀጥታኛ ባልሆነ መንገድ በሳል ስናስል፣ ስናስነጥስ እንደዚሁ ወደ ሌላ ጤነኛ ሰው የመተላለፍ ድሉ ከፍተኛ ነው እና ለመከላከል ሕብረተሰቡ ምን ማድረግ አለበት የሚለውን ለማየት በመጀመሪያ ምልክት ያለበት ሰው ቀደም ብዬ እንደገለጽኩት ራሱን ከሌላው ሕብረተሰብ ለይቶ የሙያ ምክር ማግኘት ይሄ የመጀመሪያው እርምጃ ነው። ምልክት ላለበት ሰው ሌላው ምልክት ለሌለበት ሰው ሌላው ለጤነኛ ሰው ምን ማድረግ አለበት የሚለው ነገር በመጀመሪያ የሚተላለፉ መመሪያዎችን ተግባራዊ ማድረግ ነው። አሁን እንግዲህ በዓለም ጤና ድርጅትም ይሁን የሀገራት የጤና ኃላፊዎች ኮሮና ቫይረስ የዓለማችን የአስጊ በሽታ ተብሎ ታውጆ ሁሉም የተለያየ መመሪያ በየሀያ አራት መመሪያ እየተላለፈን ያለው እና ይሄንን መመሪያ ተግባራዊ ማድረግ እና መከታተል ለምሳሌ ከሰላምታ አሰጣጥ በተለይ በእኛ ባህል ያደግንበት ስለሆነ የእጅ መጨባበጥ፣ የመሳሳም፣ የመተቃቀፍ እነዚህ ባህላችን ናቸው። ነገር ግን አሁን ባለንበት እውነታ መሰረት እነዚህ ነገሮች ባህሪያችንን መቀየር ያስፈልገናል። ይሄ በጣም ስትረስ ማድረግ የምፈልግበት ነው። በተለይ በአሁኑ ሰዓት የቫይረሱ ስርጭት በከፍተኛ ፍጥነት እየተዛመተ ስለሆነ ምናልባት ይህንን መግታት የምንችለው እነዚህን ነገሮች በማድረግ ነው እና ለእኛ ሕብረተሰብ ትልቅ መልእክት እንዲተላለፍ አጽኖት ሰጥቼ አልፋለሁ። በተጨማሪ ደግሞ እጅ በመታጠብ እጅ መታጠብ ሲባል በጥናት በተረጋገጠው መሰረት ለሀያ ሰከንድ ያላነሰ እጅን መታጠብ በሳሙና መታጠብ ቫይረሱን ከአለበት ሊያስወግድ እንደሚችል የተረጋገጠ ነው። ስለዚህ እጃችንን ከሀያ ሰከንድ ያላነሰ በሳሙና መታጠብ፣ በተጨማሪ ደግሞ ሳል ወይንም ንጥሻ በሚኖርበት ጊዜ አፋችንን ወይም አፍንጫችንን በክርናችን ወይም በኤልቦ ይሄ ክርን የሚባለውና እንደዚሁም አለም በቲሹ መሸፈን እና ያንን ቲሹም ወደ ቆሻሻ በፍጥነት መጣል። በተለይ ሌላው ደግሞ ሰው በተሰበሰበበት ቦታ አብዛኛውን መመሪያዎችን ተከትሎ አለማዘውተር። ምክንያቱም ቫይረሱ ከሰው ወደ ሰው የመተላለፉ ቀደም ብዬ እንዳልኩት ከፍተኛ ህድር ስላለው ከአንድ ሜትር ተኩል ባነሰ ርቀት ውስጥ ያለ ሰው በሽታ ምልክት ካለበትም ከሌለበትም ሰው ሊወረስ ስለሚችል እነዚህን ሰው የሚሰበሰብባቸውን ቦታዎች አለማዘውተ እና እንዳልኩት መመሪያዎቹ በየጊዜው ስለሚወጡ እነሱን መከታተል አስፈላጊ ነው ብዬ መልእክት ነስስል አልፋል። በዚህ አጋጣሚ ሁልጊዜ ወረርሽኝ ወይም ደግሞ በሽታ በሚከሰት ጊዜ ህብረተሰቡ የሚያሰጋው ሌላ ጉዳይ አለ። የገዳይነቱ መጠን ምን ያህል ነው? ምን ያህል አስጊ ነው? ህይወትን በማሳጣት ደረጃ ይሄ በጣም ጥሩ ጥያቄ ነው። መግቢያው ላይ የትንሽ መንካት እንደሞከርኩት የኮሮና ቫይረስ እስካሁን ከተከሰቱት ተመሳሳይ ዝርያ ካላቸው ቫይረሶች የመግደል አቅሙ በመቶኛ ዝቅ ያለ ነው። አሁን ለምሳሌ የሳርስ ያልኩት የጠቀስኩት በሁለት ሺህ ሁለት የተከሰተው የገዳይነቱ መጠን ወደ አስር በመቶ ነበር ሌላው ደግሞ በሁለት ሺህ አስራ ሁለት የተከሰተው መርስ የተባለው የገዳይነቱ መጠን ወደ አርባ ፐርሰንት ይጠጋ ነበር። በኮሮና ቫይረስ እስካሁን በወጡት መረጃዎች መሰረት ከሀገር ወደ ሀገር እና እንዲሁም በእድሜ ገደብ የሚለያይ ቢሆንም በአማካኝ ከመቶ ሶስት ሰዎችን ወይም ሶስት ፐርሰንት የመግደል ኃይል አለው። አሁን ትልቁ ችግር የኮሮና ቫይረስ የመዛመት ኃይሉ ከፍተኛ ስለሆነ በአንድ ጊዜ በፍጥነት ብዙ ሰዎችን የማጥቃት ኃይል ስላለው በዓለም ዙሪያ በተለይ አሁን እየወጡ ያሉ መረጃዎች እንደነ ጣሊያን እንደነ ኢራን አካባቢ በጣም በአጭር ጊዜ ብዙ ሰዎች የሞቱበት እድል አለ እና ይሄ ከመቶ ሰዎች ሶስት ይሄ ያማካኝ ነው እንዳልኩት በተለይ እድሜያቸው የገፋ እና እንደዚሁም መተንፈሻ አካል ችግር ያለባቸው ሌላም ተጨማሪ የህመም በሽታ ተጨማሪ ያላቸውን የመግደል ኃይሉ በጣም ከዚህ ከሶስትም እንግዲህ ሶስት አማካኝ ነው፣ እዛም በላይ ሊሆን ይችላል። በዚህ አጋጣሚ በተለይ ደግሞ ቀድሞ በሽታ ያለባቸው ሰዎች ምን ማድረግ ይጠበቅባቸዋል? በእድሜ የገፉ ሰዎች ተያያዥ የሆነ በሽታ ያለባቸው ሰዎች ምን ማድረግ ይጠበቅባቸዋል? እነዚህ የሌላ ተጨማሪ በሽታ ያላቸው ሰዎች በዚህ በኮሮና ቫይረስ የመጠቃት እና ከባዱን ምልክት የማሳየት እድላቸው እና ወደ ሞትም የማድረስ እድሉ ከፍተኛ ስለሆነ ራሳቸውን በተቻለ መጠን ሰው የተሰበሰበበት ቦታ አለማዘውተር፣ በተለይ እንደዚህ ባልታወቀ ቦታ አካባቢ ማስክ መጠቀም በሽታ የመያዛ እድላቸውን ሊቀንስላቸው ይችላል። ነገር ግን በአብዛኛው ጥንቃቄዎች ለማንኛውም ሰው የሚሰጡ ጥንቃቄዎች ከፍተኛ ደረጃ ላይ የሚጠቁ የህብረተሰብ ክፍሎችም ሊጠቀሙበት ይገባቸዋል ማለት ነው። ለኮሮና ቫይረስ የህክምናም ሆነ የክትባት ዘዴዎች እስከሚፈጠሩ ድረስ በአሁን ሰዓት ያለው ጥንቃቄ ነው። ችግሩም ከተፈጠረ በአፋጣኝ የአካባቢውን የህክምና ማዕከላት ማግኘት እንደሚገባቸው ነው ያሳሰቡን ዶክተር ያሳብ አለማየሁ በካሮላይን ስፕሪንግ ሱፐር ክሊኒክ እንዲሁም ደግሞ በሰንበሪ ስኩዌር የህክምና ማዕከላት ጂፒ ናቸው። በምሽቱ ፕሮግራማችን እንግዳ ሆነው ስለቀረቡልንና የዓለም አቀፍ የመወያያ ርዕሰ ጉዳይ በሆነው የኮሮና ቫይረስ ዙሪያ ስለሰጡን ሙያዊ ማብራሪያ እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ ማርታ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,